ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ህዳር 8 ቀን 2008 ዓ ም ነው አስተናጋጅ ሰለሞን ክፍሌ ይሆናለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና ያለም ዜና ካዳነች ፍሳሐ እንስማ የሩዋንዳ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔ ትላንት በሙሉ ድምፅ አጽድቋል የውሳኔው ሀሳብ ለረፈረንደም ወይም ለህዝበ ውሳኔ ይቀርባል ህዝቡ በቀላሉ ሊያጸድቀው ይችላል ተብሎም ይጠበቃል ማርግሬት ኒያጎራ የተባሉ የምክር ቤት አባል ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመሩ ይገባል ይላሉ። የሀገሪቱ ምክር ቤት የ3.6 ሚሊዮን መራጮች ፍላጎትን ነው ያከበረው ብለዋል። እነዚህ ድምፅ የመስጠት መብት ያላቸው ዜጎች ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመረጡ ስለሚያስችል ህገ መንግስቱ እንዲጸድቅ ለምክር ቤቱ አባላት ጥያቄ አቅርበዋል ሲሉ የምክር ቤት አባሏ ለአሜሪካ ድምጽ ሬዲዮ ተናግረዋል። ሀገሪቱ በከባድ ሁኔታ ያለፈች በመሆኗ የአዲስ መሪዎች ሙከራ አያስፈልጋትም ሲሉም አክለውበታል። ሀገሪቱ ወዳለፈው ፍጅትና ትርምስ የማትመለስበት ደረጃ ላይ መድረሷ እስከሚረጋገጥበት ጊዜ ድረስ ሰዎች ፕሬዚደንት ካጋሜ ስልጣን ላይ እንዲቆይ ይፈልጋሉ ብለዋል ማርግሬት ኒያገውራ አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ ም ማብቃት አለበት። ይሁንና ህገ መንግስቱ እንዲሻሻል በቀረበው የውሳኔ ሀሳብ መሰረት ለሌላ የሰባት ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለሁለት የአምስት ዓመታት የስልጣን ጊዜ ተወዳድረው ሊያሸንፉ ይችላሉ። በዚህ መሰረት ከአጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ ም ድረስ ሀገሪቱን ሊመሩ ይችላሉ ማለት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ስደተኞችን መቀበል የሚቃወሙት አሜሪካውያን ፖለቲከኞችን ነቅፈዋል። እንዲህ አይነቱ አነጋገር የአሜሪካን እሴት ይጻረራል፣ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድንም ምልመላ ያመቻቻል ብለዋል። ፓሪስ ውስጥ አሸባሪ ጥቃቶች ከተፈጸሙ ወዲህ አንዳንድ ሪፑብሊካውያን ፖለቲከኞች ሶሪያውያን ስደተኞችን የመቀበሉ ተግባር እንዲቆም ወይም ደግሞ ክርስቲያን የሆኑትን ብቻ መቀበል ያስፈልጋል የሚል ጥሪ እያቀረቡ ነው። ስደተኞቹን አለመቀበሉ ሶሪያን አሸባሪዎችን በዩናይትድ ስቴትስም ተመሳሳይ ጥቃት ከመፈጸም ያግዳል የሚል ክርክር ያቀርባሉ። አድማጮች፣ ዜናችን እዚህ ላይ ያበቃ። አዳነች ፍሳሐዬን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የእስላማዊ መንግሥት ቡድን ሽብርተኞች እንቅስቃሴዎቻቸውን ከኢራቅና ከሶሪያ ውጪ የሚያስፋፉበትን አዲስ ስልት እያወጡ ናቸው ሲሉ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ዲሬክተር ዛሬ አስታውቀዋል። በሌላ በኩል ደግሞ የሽብር ድርጅቶችና መረቦች ተፈጥሮና የእንቅስቃሴዎቻቸው ዓይነት ለሚያደርሷቸው ጥቃቶች የተመቸ ሁኔታ እንደሚፈጥርላቸው በሽብርና በዓለም አቀፍ ግንኙነቶች ላይ የሚሰሩት ኢትዮጵያዊ ተመራማሪ ፕሮፌሰር ጳውሎስ ሚልኪያስ ለቪኦኤ በሰጡት ትንተና አብራርተዋል። ፓሪስ ውስጥ የሚገኙ ኢትዮጵያውያን ያለፈው አርብ የሽብር ጥቃቶች ከተካሄዱባቸው አካባቢዎች በየትኛውም ስፍራ መቼም ሊገኙ ይችሉ እንደነበር አንድ እዚያው ያሉ ኢትዮጵያዊ ገልጸውልናል። ሰሎሞን አባተ ተከታዩን አዘጋጅቷል። የእስላማዊ መንግሥት ቡድን የአይሲል የግድያ መስኮች ከእንግዲህ ኢራቅና ሶሪያ ብቻ አይደሉም ብለዋል የአሜሪካው የስለላ ድርጅት ሲአይኤ ዳይሬክተር ጆን ብሬናን። ዳይሬክተሩ ዛሬ ዋሽንግተን በሚገኘው የዓለም አቀፍና ስልታዊ ጥናቶች ተቋም ውስጥ ሲናገሩ እነዚያ የአይሲል የሽብር አድማሶች በሶሪያና በኢራቅ አካባቢና አቅራቢያ ያሉ ሀገሮች ብቻም እንዳልሆኑ በአጽንዖት አስገንዝበዋል። አይስል አይሲል ለግድያ የሚጠቀምበትን የውጭ አጀንዳውን ተግባራዊ እያደረገ ነው። በአይሲል የተደቀነው ክስተት ዓለም ታይቶ በማይታወቅ ሁኔታ እንዲተባበርና ጥረቱን እንዲያቀናጅ ያስገድዳል። ትብብሩ በመረጃ ልውውጥ፣ በጋራ የሚካሄዱ እንቅስቃሴዎች፣ በሕግ አፈጻጸም፣ በወታደራዊ ዘመቻዎች፣ በዲፕሎማሲ መስኮች መጠናከር ያለበት ነው። አይሲል የፈጠረው ስጋት እንዲህ አይነቱን ምላሽ ይጠይቃል። የፓሪስ ጥቃት ለብዙ ወራት ሲቀናበር የቆየ እንደሆነ በግልጽ ይታያል ያሉት ብሬናን ሰሞኑን ቤይሩት ውስጥ የተካሄደውን ጥቃት ሲናይ በረሃ ውስጥ 224 መንገደኞችን አሳፍሮ በመብረር ላይ የነበረውን የሩሲያ አይሮፕላን አደጋ የመሳሰሉ ጥቃቶችን ጠቃቅሰዋል። የእነዚህን አሳዛኝ አደጋዎች አድራሾች ፍንጮችን ለማረጋገጥ እየጠበቅን ቢሆንም በሃይማኖት ሽፋን የወደቀ ምግባር የሚያራምዱት ሰውጠልን ነፍሰ ገዳዮች ስብስብ የሆነውን ድርጅት የአይሲልን አሻራዎች ሽታ የያዙ ናቸው። ዩናይትድ ስቴትስ በአይሲል የተደቀነውን ስጋት አጣጥላ እንደማታየው ብሬናን አስታውቀዋል። ይህ በእንዲህ እንዳለ ያለፈው አርብ አደጋ በደረሰ ጊዜና ከዚያም ወዲህ ፈረንሳይ ውስጥ የሚኖሩ ኢትዮጵያውያን የሚገኙበትን ሁኔታ ለመጠያየቅ እየሞከርን ነው። ለዚህ ምሽት አንዱን አግኝቻ አነጋግሬያለሁ። ፓሪስ ነበርኩኝ። የኳስ ማታ ምሽት ስለነበረ ጓደኞቻችን ቤት ተሰብስበን ኳስ እያየን ነበር። የጀርመንና የፈረንሳይን ጨዋታ ማለት ነው። የጀርመንና የፈረንሳይን ጨዋታ ምን ያህል ትርቁ ነበር? ችግሩ ከተፈጠረባቸው አካባቢዎች ሬስቶራንት ቁጭ ብለው ከተገደሉት ሰዎች ከሬስቶራንቱ ሀያ ደቂቃ አካባቢ ነበር። እንዴት ሰማችሁ ሁኔታው መፈጠሩ? በአጋጣሚ ያው ኳስ እያየን ሌላም ኢንተርናሽናል ጌም ስለነበር ቢቢሲ ላይ ውጤት ለማየት ቢቢሲ ላይ ልክ ስንሄድ ነው በአጋጣሚ ሰበር ዜናውን ያየ ነው። ያው ከዛ በኋላ አትሞስፌሩም ተለዋወጠ። ሰው ሁላ ቤተሰብ ጋር ጓደኛ ጋር መደወል ወጣችሁ ነበረ ከቤት? ከዛ በኋላ ኖ ኖ፣ ከዛ በኋላ ሰውም ደንግጦ ነበር። ፖሊስም የሰጠው መልእክት ከቤት እንዳንወጣ ስለነበር በነበርንበት ቦታ የቀረ ነው። ምን ተሰማችሁ ለመሆኑ ያ ዜና ሲሰማ? ድንጋጤ፣ ፍርሀት እነዛ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው። ለመብላት፣ ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው እድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም እንጂ ልትገኙ ትችሉ ነበር በማንኛውም አጋጣሚ ማለት ነው። አዎ፣ አዎ እሱ ነው የሚያስፈራው የበለጠ ምክንያቱም ያው ኮንሰርት ቦታ ነው፣ ስቴዲየም ነው፣ ሬስቶራንት ነው። ስለዚህ ማንኛውም ሰው ሊያልፍበት የሚችሉ ቦታዎች ናቸው። እንዴት ነው የፈረንሳይ አሁን በእነዚህ አመቶች ውስጥ የተለዋወጠ የምታዩት ነገር አለ? የፈረንሳይ የኑሮ ሁኔታ፣ ደህንነቷ፣ የሰው ግንኙነት የተቀያየረ ነገር አለ? በፊት ከነበረው ጃንዋሪ ላይም የነበረው ጥቃት፣ አሁንም በሚፈጠረው ጥቃት ሰው በተቻለ መጠን ለዚህ ጥቃቶች መመለስ የሚፈልገው ኑሮውን በተቻለ መጠን ኖርማል በሆነ ሁኔታ እየኖሩ ለማሳየት ስለሆነ ይህን ያህል ለውጥ አላየንም ያው ነገሮች አርብን የተፈጠሩት ጥቃቶች ሴኪሪቲ ዋይዝ የሚለውጡት ነገሮች ይኖራሉ። ትራንስፖርት ላይ ለምሳሌ ወታደሮች በብዛት እናያለን፣ ፖሊሶች፣ ሴኪሪቲ ቼክ በየቦታው በየመስሪያ ቤቱ ሞር ሴኪሪቲ ቼክ አለ። ፍተሻዎች የመሳሰሉ ነገሮች ማለት ነው። ፍተሻዎች አሉ በየባቡር ጣቢያው ለምሳሌ ፖሊስ ብቻ ሳይሆን ወታደር ነው ለሴኪሪቲ የሚዞሩት እዛ የሚኖሩ የውጭ ሰዎችና የሀገሬው ነባሩ ፈረንሳዊስ እንዴት ነው ግንኙነታቸው በስደት የሚኖሩ ወይም በትምህርቱ ወይም በስራ ከሌላ ሀገር መጥተው እዛ የሚኖሩ ሰዎች ምንድን ነው የሚያስቡት ፈረንሳውያን እንዴት መሰለ፣ እንደዚህ ጀኔራላይዝ አድርጌ መናገር ይከብደኛል። የኔን ኤክስፒሪንስ ግን ልንገርህ፣ የኔን ኤክስፒሪንስ ላጫውት እችላለሁ። እኔ ያው ለትምህርት ነው የመጣሁት እዚህ ሀገር። ከዛ በኋላ ትምህርት ከጨረስኩ በኋላ ስራ ጀምሬ ነው የምኖረው። ስለዚህ ከዚህ ሀገር ዜግ ከፈረንሳዮች ጋር ያለኝ ግንኙነት ጥሩ ነው ብዬ ገምታለሁ። ከዛ በኋላ ሌላ ሰው ብትጠይቅ ግን እንደዚህ አይነት ከከተማው ወይ ከሀገሪቷ ሶሳይቲ ጋር በደንብ ካልቸር ዋይዝ ኢንተግሬት ያላረገ ሰው እነሱ እነሱ መጥፎ ስሜት ሊሰማቸው ይችላሉ። ግን ፐርሶናሊ እኔ ይህን ያህል ችግር አለ ብዬ የሚገምተው ነገር የለም። ፈረንሳይ ላይ እንደዚህ አይነት ጥቃት መፈጸሙ በነጻው ዓለም ላይ ሊጥል ይችላል ብለው የሚያስቡት ነገር አለ። አሁን ከሚታየው ሁኔታ የአርብ ጥቃት ለየት የሚያደርገው ነገር ከሌሎቹ ጥቃት አይሁዶችን ለማጥቃት አይደለም፣ አረቦችን ለማጥቃት አይደለም፣ ጥቁሮችን ለማጥቃት አይደለም። ማንኛውንም ሰው ለመግደል የተነሱ አይነት ሰዎች ስለሆኑ እሱ እሱ የበለጠ ህዝቡ ላይ የሴኪሪቲ ፍርሃት ይፈጥራል። ፓሪስ የተፈጸሙት ነገሮች ነገ ለንደን ሊፈጠሩ ይችላሉ ወይም ኒውዮርክ። ስለዚህ በተቻለ መጠን ሰው የሚጠነቀቅ ይመስለኛል። ከዛ በተረፈ ይህን ያህል ለውጥ ይኖራል ብዬም አልገምትም። ስንት ኢትዮጵያውያን አሉ ፓሪስ ውስጥ የሚኖሩ እንደ በግምት የሚታወቅ ነገር ካለ ቁጥር ዋይዝ ነግረታልሽም? ያው የሚገርመው ነገር እንደ ኢትዮጵያዊ ፓሪስ ነዋሪ ኖርማሊ እንደዚህ አይነት ከባድ ጥቃት ሲኖር ኤምባሲ ደውሎ ቼክ ያደርጋል። እድለኛ አልነበርንም፣ ኤምባሲያችን አልደወለም። ግን እሱ ችግር የለውም በጣም ትልቅ ኮሚኒቲ የለም ከለንደን ጋር ስናመዛዝነው ወይ ፍራንክፈርት አኳያ እሺ ስለዚህ የኢትዮጵያ ኤምባሲ ስለ ሁኔታችሁ ስለምናችሁም ብዙ የጠያየቀው ነገር የለም ማለት ነው? እውነት ፓሪስ ያለው የኢትዮጵያ ኤምባሲ ስለ ዜጎቹ ጉዳይ ምን እያደረገ ይሆን ለመጠየቅ ወደ ኤምባሲው ደውዬ ነበር። የፕሬስም ይሁን የሕዝብ ዲፕሎማሲ ባለሥልጣናትን ማግኘት አልቻልኩም። መልእክት ሪሴፕሽኒስት ዘምን እንዳኑር ያለሁ ጥያቄዎችን በኢሜልም ልክ ያለሁ መልስ ካገኘሁ ወደ እናንተው ይዤ መለሳለሁ። ለመሆኑ ይህ የሽብር አድራጎት እንዲህ የተስፋፋውና በተለይ የዲሞክራሲ ምልክት የሆኑትን ያደጉ ሀገሮች እያጠቃ ያለው በሥርዓቱ ድክመት ወይስ በሽብር ቡድኖቹና መረቦቻቸው ጥንካሬ? ሞንሪያል ካናዳ የሚገኘው ኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ዶክተር ጳውሎስ ሚልኪያስ የዘመኑን ሁኔታ እንዲተነትኑልኝ ጠይቄያቸዋለሁ። ሁለተኛው ያይላል ይላሉ ፕሮፌሰር ጳውሎስ፣ እነዚህ ጂሃዲስቶቹ ሲነቃነቁ ዘዴ አላቸው። ዘዴያቸው በጣም የተራቀቀ ነው እና በቀላሉ የሚመታ አይደለም። በዚህ ምክንያት ነው ብዙ ሰዎች እንደ በአንድ ዓመት እንኳን ሳይሞላ እነሱ ምን ሲያደርጉ ነበር እስካሁን ድረስ እንዴት ለማክሸፍ አልቻሉም የሚሉት ችግራቸው ስላላወቁ ነው። ለምሳሌ ዘዴያቸው ሳይታወቁ ከአንዱ ሀገር፣ ወደ ሌላው ሀገር መሸጋገር ነው ከፈረንሳይ ሀገር ሁሉ ወደ መካከለኛ ምስራቅ ሄደው ሲሪያ ሄደው ተዋግተው የተመለሱ አሉ። ደግሞ መርሳት የሌለበት ምንድን ነው? ፈረንሳይ ዴሞክራሲ ሀገር ዴሞክራሲ ያለበት ነው። ሕዝብ መንግስት ያለበት ሀገር ስለሆነ ዝም ብሎ በገፍ ሰውን ይዘው እስር ቤት አስገብተው እንትን የሚያደርጉ አይደለም። አሁን አሜሪካን እንኳ በዚህ በኳንታናሞ አስሮ በብዙ ጥያቄ ውስጥ አስገብቶ ሞክረዋል እንትን ለማድረግ ከዚህ ከዘጠኝ አስራ አንድ ሽብር በኋላ ከመስከረም በዛ ኤግዛክትሊ። እና ይሄንን የማያደርጉ በዴሞክራሲ የሚያምኑ ኖ ታውቃለህ። የእነሱ አብዮት በአስራ ሰባት መቶ ሰማንያ ዘጠኝ የተደረገው ራሱ ሰው ልጅ እኩልነት በዚህ ሁሉ ላይ ተመሰረተ፣ ስለሆነ የፈረንሳይ አብዮት ማለት ነው። የነሱ ሶስቱ መሰረታዊ ዋልታዎች ያሉት ዋልታዎች አሉ። እነዚህን ጥሰው ዝም ብሎ በሀይል ሄደው ሰዎቹን ጎልጉሎ ለማውጣት አይችሉም። እና ከአንዱ አገር ወደ አንዱ ሀገር ሲነቃነቁ መብታቸውን ለመከልከል በጣም አስቸጋሪ ነው ለነሱ። እና አንዳንዶቹን ይከታተሏቸዋል፣ ግን በሙሉ ሊያውቋቸው አይችሉም። ደግሞ የሚያስፈልጋቸው ህጋዊ ወይም በምስጢር የተሰራ ሰነድ ምን እንደዚህ አይነት ነገር ይዘው ነው የሚሄዱት። ለምሳሌ ህጋዊ የሆነ ፓስፖርት ይዘው ደግሞ በጥበብ የተደራጀ የተዘጋጀ ሰነድ ምናምን ይዘው ነው የሚነቃነቁት። ያን ሁሉ ይዘው በሚሄዱበት ጊዜ አንዳንዶቹን ይዟቸዋል፣ አንዳንዶቹን ግን ያሳልፏቸዋል። ትንሽ ሲጠረጥሩ መቼም ሰውን አናስቸግርም ብለው ከሀገር ከወጡ በኋላ ደግሞ የሽብርተኝነት ድርጅታቸውን በምስጢር ማዘጋጀት ነው የሚሰሩት። እንግዲህ በዚህ ምክንያት እነሱን ተከታትሎ ለማግኘት ብዙ ሺ ናቸው። እንግዲህ እዛ ያሉት ደግሞ አንተ እንኳ እንደምታውቀው ድሮ ጊዜ እንግዲህ ፈረንሳዮች ብዙዎቹን የመካከለኛ ምስራቅ ሀገሮችን ሲገዙ ስለነበረ ብዙ ስደተኞች ከዛ ይመጡ አሉ። የሙስሊም ሰዎች ማለት ነው። እና እነሱን እራሳቸው ልክ እንደ ፈረንሳይ ሰዎች ስለማያቸው እና በዛ ሁኔታ ስለሚይዛቸው ጥርጣሬ ውስጥ ለማስገባት ያስቸግራቸዋል። እርምጃ የሚወስዱበት ባቀዱት ሀገር የሚቆዩ ከሆነ እነዚህ ሽብርተኞች ገንዘብ ምናምን ሁሉ ያገኛሉ፣ ከውጭ ይመጣላቸዋል። ይሄ ሐዋላ የሚሉት በሚል ያልፍላቸዋል። ቤት ይከራያሉ፣ መኪና ይከራያሉ። አሁን ኢትዮጵያ ውስጥ ያኔ ሞክረው የተነበረ እነዛ የተያዙት እዛ ቤት ውስጥ ገብተው እርምጃ ለመውሰድ ሲሉ ነው ያፈነዱባቸው። እነሱ እንኳ በራሳቸው ራሳቸውን ያፈነዱ ይላሉ ግን እኔ በማምነው ነው በልዩ ሁኔታ የተደረገ አይደለም ብለው ነው የሚያምኑት። ነው እና ይሄ አይነት ነገር ብዙ ጥበብ አስፈልገዋል። ያንን ሁሉ አድርገው ነው ምንትን የሚድሩት። እንግዲህ ብዙ ሺህ ሰው ሲሆኑ እነዚህን ሰዎች በምን ሁኔታ እንደሚከታተሉ ነው የሚያስቸግረው። በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴም እንደዚሁ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። ዓላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም። በድብቅ የጦር መሳሪያ የፈንጂ ንጥረ ነገሮችን እንኳ ለምሳሌ ለማግኘት እነሱ ራሳቸው ጎበዝ ስለሆኑ፣ ግንኙነት ስላላቸው ከሌሎች ወዳጆቻቸው ወይም እነሱ ልክ እንደነሱ እንኳ አክራሪ እና ሽብርተኛም ባይሆኑ በሙስሊምነታቸው ከእነሱ ጋር ከሚሰሩ በእነሱን እየተጠቀሙ እነዛ ነገሮች ያገኛሉ። መሳሪያ ገዝተው አሁን ለምሳሌ ክላሽነኮቭ ነበር የተጠቀሙት እነዚህ ክላሽነኮቭ መሳሪያ። አሜሪካማ እንዲያውም ቀላል ነው፣ ያው እንደምታውቀው ራይ ፈለል አሶሲዬሽን ውስጥ ካለ ድረስ መሳሪያ በሽበሽ ነው፣ ምንም ጣጣ የለውም። እዛም ደግሞ ምንም ቢሆን እንደዚህም እንኳን እንደ አሜሪካ እንደ በጣም ሰፊ የሆነ ገበያ ባይኖረው በኮንስቲቱሽኑ ተጠቅመው እንደ ልብ የሚሆን ባይሆንም ኖረው መሳሪያ ማግኘት አቀታቸውም እና ያን መሳሪያ ይዘው ነው እንግዲህ ቦምቡንም፣ ክላሽንኮቡን እነዚህም በመ መሳሪያ ይዘው ነው በሙሉ እንትን ያደረጉት። እና ይህን ሁሉ እርምጃ ሲወስደው ደግሞ ኢላማ ለመምታት እንግዲህ መንቀሳቀስ በጣም በጥንቃቄ የሚያደርጉ ስለሆነ እነዚህን ሰዎች ለመያዝ ያስቸግራቸዋል። አዬ ይሄ ስንት ሺህ ሰው ሲሆኑ የእነሱ የሽብር ጠባቂዎች የደህንነት ጠባቂዎቹ ከእነሱ እጅ በቃ እንትን ለማድረግ አይችሉም። እንዳልኩ የዲሞክራሲ ሀገር ስለሆነ ፈረንሳይ እንደዚህ በቀላሉ አፍነው ይዘው አሰቃይተው ሊያወጣጧቸው አይሞክሩም። በዚህ ምክንያት ነው ምናልባት ከእንግዲህ ወዲያ የተለየ አቋም ይኖራቸው አያያዘ የሆናቸው። አሁን በሲሪያ ሙሉ ጦርነቱን እያፋፋሙ ሄደዋል። ምናልባት ወታደርም ሊልኩ ይችላሉ። በሀገር ውስጥም ደግሞ እስካሁን ድረስ እንግዲህ ዝም ብለን ያሳልፍነውን ትተን ጸጥታችን መጠበቅ አለብን ብሎ እርምጃ ሊወስዱ ይችላሉ እና ይሄ ነው ይህንን እንደዚህ በቀላሉ በአንድ ዓመት በማይሞላበት ጊዜ ውስጥ እንደገና መጥተው ይህንን አይነት ሽብር የፈጠሩት ማለት ነው። አሁን ፕሮፌሰር ጳውሎስ እንግዲህ ይችን ጉዳይ ካነሱ አይቀር እዚሁ ጨርሰናት እንለፍና በብዙ የነጻና ክፍት ማህበረሰብ በሚባሉ ሀገሮች ውስጥ ዲሞክራሲ በተስፋፋባቸውና እንደውም የዲሞክራሲ ተምሳሌት በሆኑ ሀገሮች ውስጥ ነው እንዲህ አይነት ስጋቶች አሁን በጣም ተስፋፍተው ያሉትና እንደውም አሁን እርሶ ያነሱት ስጋት በግልጽ እየተንጸባረቀ ነው ራሳቸው የፈረንሳ ይ ፕሬዚደንት ፍራንሷ ኦላንድ ህገ መንግስቱ መቀየር አለበት የሚል መልእክት እያስተላለፉ ነው። አሁን ሽብር ፈጠራን ለመቋቋም ሲባል ፈረንሳይ የአስቸኳይ ጊዜ ሁኔታ አውጃለች፣ በመላ አገሩ ድንበሮቿን ዘግታለች። እንዲህ አይነት የነጻነት ሀገር ውስጥ እንዲህ አይነት ቆንጠጥ የሚያደርግ እርምጃ እየተወሰደ መምጣቱ ሽብር ፈጠራ የህይወታችንን እየለወጠው ነው ማለት ነው። በዓለም አቀፍ ደረጃ እና እርስ ይሄንን ተከታትለዋል፣ ይሄንን ታዝበዋል። ግልጽ ነው፣ የታወቀ ነው መቼም እና ወደዛ እንሄዳለንስ የሚል ሀሳብና ስጋት ይኖረውታል። እንዴ እየሄደ ነው እንጂ። ከፕሮፌሰር ጳውሎስ ጋር ያደረኩት ውይይት ሰፊና ዙሪያ ገብ ነው። በሌላ ክፍል ቀሪውን ይዤ መለሳለሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ግን ሙሉውን ውይይት ማግኘት ትችላላችሁ። በነገራችን ላይ ፓሪስ ወይም ሌሎች ከተሞችና አካባቢዎች ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እየደወላችሁ ያላችሁበትን ሁኔታ ግለጹልን፣ አስተያየቶቻችሁን ስጡን። በስልክ 2022059942 የውስጥ መስመር 14፣ በኢሜላችን ሆርን አት ቪኦኤ ኒውስ ዶት ኮም፣ በፌስቡካችን ቪኦኤ አምሃሪክ መሳተፍ ትችላላችሁ። ለዛሬ ፕሮፌሰር ጳውሎስ ሚልኪያስንና የፓሪሱን ነዋሪ እንግዳዬን አቶ ሳሙኤልን ከልብ አመሰግናለሁ። ጤና ይስጥልኝ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛውና የመጨረሻው ቅንብር እንሸጋገራለን። ሐኪሞን ይጠይቁ ሐኪሙን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ሕመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጀመሪያ ክፍል ነው ይዞ የቀረበው ሙያዊ ትንታኔውን የሚሰጡን የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው በአሁኑ ወቅት በሉዛን ስዊዘርላንድ በአይን ሕክምና ጥናትና ምርምር ሥራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የሕክምና ትምህርት ቤት በመምህርነት አገልግለዋል የፕሮግራሙ አዘጋጅ አቅራቢና አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ ዶክተር ወርቃየሁ ከበደ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ ም አሉላ። ቀደም ባሉት ሁለት ፕሮግራሞች ኮርኒያል አልሰር በመባል የሚታወቀውን የአይን መስታወት መጫርን በተመለከተ በሁለት ተከታታይ ክፍሎች አቅርበናል። ከበርካታ አድማጮች የደረሰን ጥያቄ የስኳር በሽታና የአይን ብርሃንን እስከ ማጣት የሚያደርስ ችግሮችን የሚመለከቱ ናቸው። በቅድሚያ ጠቅለል ባለመልኩ ሊታይ የሚችል ጥያቄ ባስቀድም የአይን ብርሃንን ማጣትና ስኳር በምን ይገናኛሉ? እንዴት አድርገው ነው የስኳር ህመም የአይን ብርሃንን እስከ ማጣት የሚያደርስ ወይም ሌሎች የጉዳት አይነቶችን በአይን ላይ ሊያደርስ የሚችለው? አመሰግናለሁ አሉላ። ትክክል ነው። ስኳር በሽታ በጣም ከሚያጠቅታቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል? አይናችን ላይ ለምን ጉዳይ ደርሳል? እንደሚለውን ነገር ለመመለስ በመጀመሪያ እንደዚህ ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ ይህን አይን ያመጣውን የሚያመጣውን ጉዳት ከአይንም ሌላ አካሎቻችንን የሚጎዳበት ነገር ለመረዳት ያስችላል ብዬ ገምታለሁ እና በመሰረቱ ስኳር በሽታ ከባህሪው ብዙዎቻችን እንደምናውቀው ሰውነታችን ውስጥ ያለ የኃይል ምንጭ የሆነው ጉልኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ጉልኮስ ሰሆን በደባችን በዛ ስኳር በሽተኛ ላይ ብለን ያል እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የሀይል አቅርቦት ያስፈልገዋል። ይህን የሀይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው። የምንመገባቸው ምግቦች ውስጥ ሀይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተዘራይተው ወደ መጨረሻ ለሀይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ግሉኮስን ነው የሚሆነው እንግዲህ ይሄ ግሉኮስ ወደ ደማችን ይገባል ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት ምን ያስፈልጋል ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያምነጨው ሆርሞን አለ ኢንሱሊን የምንለው ይህ ኢንሱሊን ምንድን ነው ስራው ይህን ደም ውስጥ ያለውን ግሉኮስ የሀይል ምንጭ የሆነውን ከደም ወጥቶ ወደ እያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆኖ የሚያገለግል ሆርሞን ነው ኢንሱሊን። ስኳር በሽተኛ ላይ ምንድነው የሚሆነው? አንድ ይሄ ኢንሱሊን በበቂ መጠን አይመነጭም። ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ግሉኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይ ስራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መስራት ባለመቻሉ ግሉኮስ በደማችን እየተከማቸ እየጨመረ ይሄዳል። እንዳልኩት ይሄ ግሉኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይሄ ከፍተኛ ግሉኮስ ያለው ደም ነው በየሰውነታችን ላይ ይደረሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ በሄደ ቁጥር ግሉኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር የደም ስሩን ግድግዳዎች እየጎዳ ሄዳል። ደም ውስጥ ያሉት ሴሎች አሉ፣ በርከት ያሉ ሴሎች ቀየ ደም ሴሎቻችን መጨ ደም ሴሎቻችን በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸው አሉ። እነዚህ በዚህ ስኳር በሞላበት ደም ውስጥ በሚሰዋውሩበት ጊዜ እርስ በርስ የመያያዝ የመጣበቅ ነገር ይመጣና ወይ ደም ስሩ ይደፈናል ወይ ደግሞ ስኳሩ ራሱ የደም ስሩን ግርግዳ ይጎዳና ደም እያለፈ እንዲፈስ ወይም ደም ውስጥ ያሉ ሌሎ ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። ቀን ጥቀት ስራቸው ከፍተኛ የሆነ በርከት ያለ ደም የሚያገኙ በርከታ ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ። መልካም ዶክተር ወርቃየው ከሰውነት የስኳር የሚያብላላው ቅመም መጠንና በደም ውስጥ ከሚኖረው ዝውውር፣ በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ ዓይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጠል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የዓይን ህመም አይነት አለ ወይ በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ? በትክክል አል እንግዲህ እንዳልኩት አይናችን እይታ ስራው በጣም ሀይልን ጠያቂ ነው። በርከት ያለ ደምን እንዲያገኝ ያደርገዋል። በዚህም ምክንያት ነው በርከታ ያለ ደምን ውሳለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን ነው የሚሆነው? ቅድም ባልኳቸው ምክንያት ነው ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፕለር የምንላቸው ወይ እነሱ ይደፈናሉ፣ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወቀው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው እነዚህም ምንድናቸው? በመጀመሪያ የአይናችን ሌንስ አለ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬቲናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም። ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ነው ቶሎ እይታን እንዲያግድ ሊያደርግ ይችሆናል። ይሄኛው ብዙም አሳሳቢ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደ ምንመጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይኑ ምንድን ነው? ቅድም እንዳልኩት ደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች ም እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደምስሮቻቸው በሚጎዱ ጊዜ የአይን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ አይን መንሸዋረ፣ አንድ ነገር ሁለት ሆኖ መታየት፣ የአይን ቆባችን የላይኛው መውደቅ፣ መንቀሳቀስ አለመቻት ሊኖር ይችላል። ይህም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬት ናው ሲጎዳ ነው። እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬት ናው መጎዳት ነው። ደምስሮች መዘጋት ወይም ደምስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነቶች ጉዳት አሉ ሬት ናው ላይ ሶስቱ የጉዳት ዐይነቶች ምን ይሆኑ? አስቀድሞ የሚታዩ ምልክቶችስ ይኖሩ ይሆን? የሕክምናውን አማራጮች ጨምሮ ሐኪሙን ይጠይቁ በተከታታይ ቅንብሮቹ የሚመለከታቸው ጭብጦች ናቸው። ለአሁኑ ያሉላን እንግዳ የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያውን ዶክተር ወርቃየው ከበደን እናመሰግናለን። በቀጣይ ዝግጅቶች ይመለሳሉ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በአረብ ሳት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www ቪኦኤ ኒውስ ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢ አይ ብላችሁ ብትገቡ ልታነቡን፣ ልታደምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየውት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ናት። መልካም ምሽት።